ፕሬዚደንት ባይደን እሁድ እለት ከምርጫ ፉክክሩ ራሳቸውን አግልለዋል። እናም የአሜሪካ ፖለቲካ ወዴት ያመራል፣ ሰኞ ጠዋት ሁሉም መላምቱን ይዞ ብቅ ብሎ ነበር። በፕሬዚደንታዊ እጩነት እንዲወዳደሩ ባይደን በይፋ ድጋፋቸውን የገለጹላቸው ምክትል ፕሬዚደንት ካማላ ሃሪስ ናቸው። ይህን ተከትሎ ምክትል ፕሬዚዳንቷ ለመጀመሪያ ጊዜ ህዝባዊ ክንውን ላይ የተገኙት ትላንት ሰኞ የኮሌጅ አትሌቶችን በዋይት ሀውስ በተቀበሉበት ስነስርዓት ላይ ነው። በኮቪድ ተይዘው ደለዌር በሚገኝ መኖሪያ ቤታቸው በማገገም ላይ የሚገኙትና ካለፈው ሳምንት ወዲህ ለሕዝብ ያልታዩት ባይደን በፍጥነት እየተሻላቸው እንደሆነ ካማላ ሃሪስ ተናግረዋል። ጆ ባይደን ባለፉት ሶስት ዓመታት ያሳኩት ስራ በዘመናዊው ታሪክ ታይቶ የማይታወቅ ነው። አሁን ማጨብጨብ ትችላላችሁ። በአንድ የሥልጣን ዘመን ውስጥ ያሳኩት ሌሎች ፕሬዝዳንቶች በሁለት የስልጣን ዘመን ካሳኩት በላይ ነው። ሪፐብሊካኖቹ የባይደን ነቃፊዎች ግን በፕሬዝደንትነት በመቀጠላቸው ላይ ጥያቄ በማንሳት ላይ ናቸው። የምክር ቤቱ አፈ ጉባኤ ሪፐብሊካኑ ማይክ ጃንሰን የምርጫ ዘመቻውን ማከናወን ካልቻሉ ሀገር መምራት እንደማይችሉ ሁሉም ሊገነዘብ ይገባል። ከከፍተኛ የዲሞክራቲክ ፓርቲው አባላት በኩል ደግሞ ለካሜላ ሄሪስ ድጋፍ በመግሮፍ ላይ ነው። የካሊፎርኒያው ዲሞክራት ኤደም ሼፍ ዶናልድ ትራምፕን በምርጫው እንደምታሸንፍ እርግጠኛ ነኝ። ሕዝቡ በፍጥነትና በአንድነት እርሷ ሊደግፍ በመቆሙ በጣም ደስተኛ ነኝ። ቀጥሎ ምን ይሆናል በሚለው ላይ ተንታኞች ትንበያቸውን በመስጠት ላይ ናቸው። የፖለቲካ ትንበያዎች ግን ችግር እንዳለባቸው የሚገልጹት ራሳቸውም ተንታኝ የሆኑት የጆርጅ ዋሽንግተኑ የሚዲያና የሕዝብ ግንኙነት ፕሮፌሰሩ ፒተር ሎጅ ናቸው። ፒተር የተንታኞችን ግምት የዳርት ወይም የቀስት ጨዋታ ከሚጫወቱ ጦጣዎች ጋር ያዛምዳሉ። የፖለቲካ ተንታኞች የፖለቲካ ውጤትን በተመለከተ የሚሰጡት ትንበያ የዳርት ወይም የቀስት ጨዋታ ከሚጫወቱ ጦጣዎች የተሻለ አይደለም። ስለዚህ እኔን መሰል ሰዎች የሚያወሩትን የሚሰማው በከፍተኛ ጥርጣሬ ነው። የታሪክ አዋቂዎች ደግሞ በአሜሪካ እየሆነ ያለው ነገር ወደ አለመረጋጋት ያመራል የሚል እምነት የላቸውም። ከዚህ በፊትም በታሪክ ተከስቶ የሚያውቅ ጉዳይ እንደሆነ ይገልጻሉ። የቫንደርቢልት ዩኒቨርሲቲ የታሪክ ምሁሩ ቶማስ ሽዋርዝ፣ ዋይት ሀውስ ከፕሬዚዳንት ይበልጥ ግዙፍ የሆነ ተቋም ነው ብዬ አስባለሁ። ፕሬዚዳንቱ የሥልጣን ዘመናቸው የሚያከትም በሥልጣኑ የማይቀጥሉ በመሆኑ ደግሞ ኃይል የሌላቸው ነው የሚሆኑት። እንዲህ አይነት ፕሬዚዳንቶች ከዚህ በፊትም ነበሩ። ትልቅ ጉዳይና ችግር አይሆንም። ሌሎች ተንታኞች ደግሞ እንደውም አሁን ሁኔታዎች ግልጽና ቀላል ሆነው መጥተዋል ባይናቸው። ናቸው የብሩኪንግስ ተቋም ባልደረባው ዊሊያም ጋልስተን የኃላፊነት ክፍፍል ይኖራል ባይደን ፕሬዚዳንት ይሆናሉ። ካማላ ሃሪስ ደግሞ እጩ ይሆናሉ። ይህ ለሁለቱም ቀላል አድርጎታል። ምክንያቱም እያንዳንዳቸው የተለየ ስራ አላቸው። ወደ ትልቁና አሜሪካዊ ድምፅ ሰጪዎች ብቻ መልስ ሊሰጡ ወደሚችሉበት ጥያቄ ስንመጣ መጪውን ምርጫ አልፎ ለቀጣዩ አራት ዓመታት የሚዘልቀው ማን ነው? አኔታ ፓውል ከዋይት ሃውስ ለላከችው ዘገባ እንግዲህ ሊነኝ ዋሽንግተን ዲሲ።